ማህደረ ዜና። የሪያድ ገዢዎች በሦስት ወር ለማጠናቀቅ ቃል ገብተው የጀመሩት የአውሮፕላን ድብደባም የመንን ዛሬም እያወደመ ነው። አመት ከመንፈቁም የመን ተቀናቃኝ ፖለቲከኞች ከሪያድ እስከ ዤኔቭ ከሙስካት እስከ ኩዌት ያደረጉት የሰላም ድርድርም ያመጣው ውጤት የለም። ውጊያ ጦርነቱም ብሷል። የመን እየጠፋች ህዝቧ እያለቀም፣ እየተራበም፣ እየተፈናቀለም ነው። የመብት ተሟጋቾች የህዝቡ እልቂት፣ ስቃይ፣ ሰቆቃ እንዲቆም ይማጸናሉ። ሕዝብም በአደባባይ ይሰለፋል፣ ስለ ሰላም ይጮሃል። ሰሚ ያገኝ ይሆን? ላፍታም አብረን እንጠይቅ። የመኖች ጉዞው ረጅም አድካሚና አሰልቺ ቢሆንም ሰንዓ መድረስ ግድ ነው የሚል የቆየ አባባል አላቸው። ከብዙ ዓመታት ውዝግብ፣ ከደም አፋሳሽ ጦርነት፣ ፖለቲካዊ ሽኩቻ በኋላ ሰንዓን የተቆጣጠሩት የሁቲ ሸማቂዎች ያችን ጥንታዊ ታሪካዊ፣ ውብ ከተማን ቢያንስ እስካሁን ሙጥኝ እንዳሉ ነው። ስነአንም፣ ስልጣናቸውንም ለሁቲዎች ጥለው የሸሹትን ፕሬዚደንት አብድረቦ መንሱር ሃዲን በኃይል ወደ ስልጣን ለመመለስ የመንን በጦር ጀት የሚደበድቡት የሳውዲ አረቢያ ነገስታትና ተከታዮቻቸው በእርግጥ መንገዱ ሳይረዝምባቸው አልቀረም። አስራ ሰባት ወራቸው በተባበሩት መንግስታት ድርጅት ሸምጋይነት ከሪያድ እስከ ጄኔቭ ከሞስካት እስከ ኩዌት ያጓዘው ድርድር ውይይት፣ የፖለቲካ ሽኩቻ ሻጥርና ሴራም የሪያድ ገዢዎች እንዳሰቡት ሰንአን መቆጣጠር አላስቻላቸው። የየመን ህዝብ በ2011 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው፣ ለተከታታይ ወራት ያደረገው የአደባባይ ሰልፍ ተቃውሞም ሰነአ ላይ ዲሞክራሲያዊ ስርዓት ለመመስረት ያለመ ነበረ። ህዝባዊ ሰልፍ አመፅ የዓሊ ዓብዱላህ ሳላህን አምባገነናዊ ስርዓት አስወግዶም ያኔ ምክትላቸውን አብድረቦ መንሱር ሃዲን ከመተካት ባለፍ ዲሞክራሲያዊ ስርዓትን ሰነአ ላይ ማስፈን ብርግጥ አልቻለም። ሰነአዎች በአምስተኛ ዓመታቸው ዘንድሮም እንደገና ተሰለፉ ቅዳሜ የሰነአ አደባባዮችን ያጥለቀለቀው ህዝብ ቁጥር የሰነአው ተባባሪ ወኪላችን ግሩም ተክለ ሃይማኖት እንደታዘበው በየመን የቅርብ ዘመን ታሪክ ታይቶ አይታወቅም እኔ በህይወት እዚህ የመን ውስጥ ባሳለፍኩት አስር አመት ውስጥ የዛን ያህል ህዝብ ግን ሰላማዊ ስልፎቶ አይቻላል የሰልፉ ምክንያት የሰልፈኛው ጥያቄና ፍላጎት ግን እንደ የመኖቹም አጃኢብ ማሰኘቱ አልቀረም ግሩም ይነግረናል በትክክለኛው መግለጫ አሁን ሶስተኛ የጠራኸው የአሊ አብደላ ሳላ ከስልጣናቸው መነሳት የመንን እንደዚህ አይነት እስራት ውስጥ እንደከተታት በማመናቸው ከዚህኛው በፊት የቀድሞ ፕሬዚዳንት አሊ አብደላ ሳላ ሰልፍ ጠርተው ነበረ። እሱም እንደዚሁ ታይቶ የማይታወቅ አይነት ህዝብ ነው የወጣው። አርብና ቅዳሜ የተደረገ ነበረ ሰው ከዛ በኋላ የመጣበት የኢኮኖሚው መውደቅ ከዛ በኋላ ልጁ የልጆቹ መርገብ የሚበሉት ማጣት በየጎዳናው ወጥቶ ለመለመን እቃ ለመሸጥ ምን ለማለት መገደድ በሙሉ የእሳቸው የቀድሞ ፕሬዚዳንት መውረድ ነው በሚል አሊ አብደላ ሳላ ማረን ሲሉ በየታክሱ ለሚሰማ ነገር ነው። አሊ አብደላ ሳላ የዛይዲያ እስልምና ሀራጥቃ መከተላቸው የመንን ከሰላሳ ዓመታት በላይ በብረት ጡንቻ ከመግዛት አላገዳቸውም ነበረም በዘመነ ስልጣናቸው ከሀገራቸው ሀያል ጎረቤት ከሳዑዲ አረቢያ ወይም ከምዕራባውያን ጋር የተቀያየሙበት ጊዜ ከነበረም በ1990ዎቹ መጀመሪያ ኢራቅ ስትወረር ወረራውን መቃወማቸው ብቻ ነበረ። ቅያሜውም ብዙ አልቆየም። ሺዓዎች ከሚበዙበት ከኢራን ጋር የወገኑበት ወይም መወገናቸው የተነገረበት ጊዜም አልነበረ። የቀድሞው የደቡብ የመን ጀኔራል አብድረቦ መንሱር ሃዲ የአሊ አብዶላህ ሳላህ ምክትል ለመሆን ወይም ሰነአ ለመድረስ አድካሚውን ጉዞ የጀመሩት የደቡብ የመንን ሶሻሊስታዊ ስርዓት በማፈራረስ ነበረ። ሃዲም ሶሻሊስት፣ ኮሚኒስት የደቡብ ተወላጅ ወይም ሱኒ ሙስሊም መሆናቸው በዛይዲሁ አሊ አብደላ ሳላህ ለመታዘዝ ያገዳቸው ነገር አልነበረም። በልማዱ የሁቲ አማጽያን ተብለው የሚጠሩት የዘይዲህ ሐራጥቃ ፖለቲከኞች ሰንአን ከተቆጣጠሩ በኋላ ዋና መሪ ያደረጉት ሳልሕ አሊ አልሳማድን ነው። አሊ አብዱላህ ሳላህ ከሥልጣን ተወግደው የፕሬዝደንትነቱን ሥልጣን አብድረቦ መንሱር ሃዲ ከተረከቡ በኋላ አልሳማድ የአብድረቦ መንሱር ሃዲ ልዩ የፖለቲካ አማካሪ ነበሩ። የሃይማኖት ሐራጥቃ፣ የትውልድ ስፍራ፣ ያለፈ ፖለቲካዊ ስብዕና ወይም ዳራ ሳይገድባቸው በአንድ ወቅት እንደ ፕሬዝደንትና እንደ ምክትል ፕሬዝደንት እንደ ፕሬዝደንትና እንደ ልዩ አማካሪ በአንድ አብረው ሲሰሩ የነበሩት ፖለቲከኞች የገጠሙት ጠብ አሁን የሃይማኖት ሐራጥቃ ልዩነት መልክና ባህሪ መላበሱ በእርግጥ አደናጋሪ ነው። በአደናጋሪ ምክንያት የተቀጣጠለውን ጠብ ሶስቱ ፖለቲከኞች ማብረድ አለመቻላቸው ደግሞ ግራ አጋቢ። መርገብ የሚችለው ጠብ ተካሮ ወትሮም ያልደላውን ሕዝብ መፍጀት፣ ማስራብ፣ ማፈናቀሉ አሳዛኝ ሀቅ። የፖለቲካ ተንታኝ ዩሱፍ ያሲን እንደሚሉት ግን ለአሳዛኙ እልቂት የሚያደናግር ግራ የሚያጋባ ሚስጢር የለውም። ምክንያቱም ጦርነቱም የመኖች ብቻ አይደለም። የሱኒ ሺዓዎች ወይም የፋርስ አረቦች ግጭት ብቻም አይደለም፣ የሞስኮ ዋሽንግተን ብራስልሶች ጠብ ጭምር እንጂ። በአንድ በኩል እዛ ውስጣዊ እርሰ በርስ ጦርነት አለ። በሌላ በኩል ደግሞ አካባቢያዊ ማለት እነ ሳዑዲ፣ እነ ኢራን እነሱ ያሉበትና የሱኒ የሺአ የተባለውን ክፍፍል የሚያንጸባርቅ ውዝግብ እናያለን። በሦስተኛው ደረጃ ደግሞ ዓለም አቀፋዊውን ስርዓት እንደገና ለመስተካከል ውል ለመመስረት ራሽያና ሸሪኮቿ ከአሜሪካና ከምዕራባውያን ጋር የሚያደርጉት ፍልሚያ አካል የሆነ ነው። ከነ ሱሪያ ውዝግብ ከሌላው ከሌላው ከነ ዩክሬን በዛ አይን እንደሚታይ ነው የሚታየኝ። ነጋሽ፣ ባለፈው ቅዳሜ አደባባይ የወጣውን ህዝብ አቋም መፈክር የተከታተለው ጋዜጠኛ ግሩም ተክለ ሃይማኖት እንደታዘበው ጦርነቱ ከየመኖች እጅ መውጣቱን የሀገሪቱ ህዝብም ሳይረዳው አልቀረም። ግሩም እንደሚለው በተለይ ምዕራባውያን የመኖች እንዲታረቁ አይፈልጉም የሚሉ ሰልፈኞችም ነበሩና ስምምነታቸውን የሚፈልጉትም አይመስለንም እስከ ማለት የየመን ህዝብ እያጉረመረመ ነው ያለው። የእኛን መስማማትና የኛን በሰላም ኖር አሜሪካም፣ አውሮፓም፣ የተባበሩት መንግስታት ድርጅት አይፈልገውም ብለው ሰልፉ ላይ በሙሉ በትክክል ድምፅ የሚያሰሙት ይህንን ነበረ። አሊ አብዱላህ ሳላህ የሚመሩት አልሙጠመር አሻቢይ አልአም የተሰኘው የፖለቲካ ፓርቲና የሁቲ አማጽያን በቅርቡ የሽግግር ወይም ጊዜያዊ ያሉትን መንግሥት ወይም ምክር ቤት መስርተዋል። የየመንን ጉዳይ እንከታተላለን የሚሉ የ18 ሀገራት የአምባሳደሮች ቡድን የምክር ቤቱን መመስረት የተናጥልና ለሰላም የማይበጅ በማለት ተቃውሞታል። በአብዛኛው ዩናይትድ ስቴትስ የምትመራቸው የአውሮፓና የአረብ መንግስታትን የሚያስተናብረው ቡድን ጋዜጠኛ ግሩም ተክለ ሃይማኖት እንደሚለው የሽግግር መንግስቱን ወይም ምክር ቤቱን ከመቃወሙ እኩል በየመን ሕዝብ ላይ የሚፈጸመውን ግድያም የተቀበለው ይመስላል። የሽግግር መንግስቱን ማንም የተቀበለው የለም። ከውጭ ካሉት ኃይሎች ግን የየመናውያንን እልቂት ተቀብለውታል። ይሄ ደግሞ በጣም የሚያሳዝን ነገር ነው። ምክንያቱም በዚህ በዓመት ከሰባት ወር ውስጥ የሚወጣውን መግለጫ ወደ አስር ሺህ የመናውያን መሞታቸውን ነው። በጣም የሚገርመህ ግን ሰው የመናውያን ላይ የተጣለው ሚሳይልም ወደ አስር ሺህ እንደሆነ ነው እና አንድ ሚሳይል አንድ ሰው ነገደለው ለማለት በሙሉ የዳዱና ነገሮች በሙሉ እየደበቁ ያሉበት ሁኔታ ላይ ነው ያሉት። ከአስራ ስምንቱ ሀገራት አንዷም ሩሲያ ናት። ይሁንና ሩሲያ በዩክሬን ሰበብ ከምዕራባውያን ጋር ከተቃቃረች ወዲህ የምዕራባውያን ጥቅም ዘንበል ባለበት ስፍራ ሁሉ ገፋ አድርጋም ጨርሶ ከመገልበጥ ወደ ኋላ አትልም። ምዕራባውያንም አረቦችም ተከታዮቻቸውም ሰንዓ የሚገኝ የኤምባሲ ጽፈት ቤቶቻቸውን ሲዘጉ የሩሲያው እንዳለ ነው። የቀድሞዋ ሶቪየት ኅብረት ከቀድሞዋ ደቡብ የመን ጋር የነበራት ጠንካራ ግንኙነት ሞስኮዎች ሰንዓ ላይ የወዳጅነቱን ድር ለማድራት ጥሩ ወጋግራ ይሆንላቸዋል። ስልጣን ላይ በነበሩት ዘመን የዋሽንግተን ሪያዶች ታማኝ ታዛዥ ይመስሉ የነበሩት አሊ አብዱላህ ሳላህ በቀደም ለሩሲያ ቴሌቪዥን ጣቢያ በሰጡት መግለጫም ቡድናቸው ወይም የመሰረቱት የሽግግር መንግስት አሸባሪነትን ለመዋጋት ከሩሲያ ጋር መተባበር ይፈልጋል ብለዋል። ሩሲያ ከፈለገች ደግሞ የየመን አውሮፕላን ማረፊያዎችና ወደቦችን መጠቀም ትችላለች ብለዋል። ሳላህ ያሉትን ማድረግ መቻላቸው በእርግጥ አነጋጋሪ ነው። መልእክቱ ግን የምዕራባውያንና የአረብ ታዛዦቻቸውን ጫና ለማስቆም ሞስኮዎች ይግቡልን አይነት ነው። በዚህም ሰበብ የፖለቲካ ተንታኝ ዩሱፍ ያሲን እንደሚሉት የመኑ ጦርነት ይበልጥ እየተወሳሰበ ብዙ ወገኖችን እያጣቀሰ ከሰላማዊ መፍትሄም ብዙ እየራቀ ነው። በሻር አልአሰድ ከስልጣን ለመጣል ላለፉት አምስት ዓመታት ሲደረግ የነበረውን ርብርብ እንደገና የሚታይበት ቱርክ ራስዋ ከኢራን ጋር እየተመካከረች አዲስ ያወጋገን ያሰላለፍ መንገድ የምትሞክርበት ባይገርምህ፣ እንዳውም በቅርቡ የአሰድ ከስልጣን ማውረዱ ሳይሆን አሰድ የዛ የሽግግሩ መንግስት አካል ሆኖ መቀጥ ሳይወዱ በግድ የተቀበሉበት እድገቶቹ ነው የምናየው እዛ ውስጥ። ይሄ ደግሞ ኦልሞስት ወደ ኋላ ተመልሰን በተባበሩት መንግስታት ስም በአረብ ራቢጣ ቡራኬ ሊቢያ ስትወርድ መሪዋ ሲገደል ራሽያኖቹ ተስማምቶ ነው እንግዲህ በዚህ የተባበሩት መንግስታት ፀጥታ ምክር ቤት እንዲገባበትና ያን ስህተት እንደሰሩ ተቀብሎ ከዛ በኋላ ከቻይናም ከሌላ ሀይሎች ጋር ሆኖ የተባበሩት መንግስት ፀጥታ ምክር ቤት ቡራኬ እንዳይኖርበት እንዳውም ያን በመቃወም ያደርጉት ርብርብን የምናየውና ይሄ በአለም አቀፍ ደረጃ በዩክሬን በናቶ ወደ ራሽያ መስፋፋት አዲስ ዓለም አቀፍ ስርዓት የመን ላይ ሰዑድ አረቢያና አካባቢ ያሉት የዚህ የዘይት ንጉሶቹ እንበላቸው አረብ ስፕሪንግ ወደ እነሱ እንዳይመጣ ያደረጉት መከላከል መክሸፍና አለመክሸፉን ጋር በቅርብ የተያያዘና ውስብስብ ያለ ችግር በመሆኑ በቅርቡ ይሄ ነገር እልባት ያገኛል የሚል ግምት የለኝም። ሳውዲ አረቢያ መራሹ ጦር በየመን ላይ በሚፈጽመው የአየር ድብደባ 10 ሺህ ሰላማዊ ሰዎች አልቀዋል። መኖሪያ ቤቶች፣ ሐኪም ቤቶች፣ ትምህርት ቤቶች፣ መደብሮችና ሌሎች የህዝብ አገልግሎት መስጫ ተቋማትም ወድመዋል። ድንበር የለሽ ሐኪሞች የተሰኘው ዓለም አቀፍ ግብረሰናይ ድርጅት የሚያስተዳድረው ሆስፒታሉ በመውደሙ በጦርነቱ የሚጎዱ ሰዎችን ማከሙን አቋርጦም ከየመን ወጥቷል። በሰላማዊ ሰዎች ላይ የሚፈጸመው ግድያ እንዲቆም ሌሎች ዓለም አቀፍ የመብት ተሟጋች ተቋማት እየጠየቁ ነው። ሳውዲ አረቢያና ተባባሪዎቿም የመን ላይ የሚጥሉትን ቦምብና ሚሳኤል የምትሸጥላቸው የጦርና የስለላ አማካሪዎችን ያዘመተችላቸው ዩናይትድ ስቴትስ ናት። የዩናይትድ ስቴትስ ባለስልጣናት ለመብት ተሟጋቾቹ ጥሪ፣ ጥያቄና ጩኸት በቀደም የሰጡት መልስ የመንን የሚደበድበውን የተባባሪ ሀገራት ጦር የሚያማክሩ የስለላና የጦር ባለሙያዎችን ቁጥር እንቀንሳለን የሚል ነው። በያዝነው ሳምንት አጋማሽ ሪያድን የሚጎበኙት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ለሪያድ ገዢዎች የሚሉትን አናውቅም። ሪያዶችና ተባባሪዎቻቸው ግን ያችን የኖህ ልጅ ሼም መሰረታት የምትባለውን ከተማ በዕለታት ዕድሜ ለአብድ ረቦ መንሱር ሃዲ እናስረክባለን እያሉ ነው። ድብደባው አሁን በቅርቡ እንጨርሳለን እያሉ የሳውዲ አረቢያ ባለስልጣናትም ሸሹት ፕሬዚዳንት ደጋፊዎችም እየተናገሩ ነው። በሶስት በአራት ቀን ውስጥ እንጨርሳለን ይላሉ። ሲጀምሩትም የዛሬ አመት ከሰባት ወር ላይ በአንድ ሳምንት ውስጥ እንጨርሳለን ብለው ነበር የጀመሩት። አልሆነም፣ እንዳወሩትም አልሆነም። አሁን ሰንአ ከተማ ለመግባት በዚህ አስር ኪሎ ሜትር እና በአንድ በሌላ በኩል ደግሞ ወደ ሀያ አምስት ኪሎ ሜትር ርቀት ላይ ነው ያሉት። ሰንአ ከተማ መግባት እንደማይችሉ በሙሉ ተደጋግሞ ቢነገራቸውም እንገባለን እያሉ ነው ያሉት። ግን ለህዝቡም ቢሆን ሁሉም የፈራው እነሱን ተከትሎ ትእዝ ከተማም አደን ከተማም ሲገባ የነበረው የአልቃይዳና የዳሽ ግሩፕ ጉዳት ያደርስብናል በሚል ነው ህዝቡ ፍርሃት ያለው። ሰንዓ በጣም የተከለለች ወይም በጠንካራ ምሽግ የታጠረች እንደማለት ነው። የአስራ ሰባት ወራቱ ቦምብ ሚሳይል ምሽጓን አልሰበረውም። ከእንግዲህስ ፎከራዊ የዚሆን ነጋሽ መሐመድ ነኝ። ቸር ያሰማን።